በተለያየ ደረጃ በሚገኙ በሺዎች የሚቆጠሩ የአመራር አባላት ላይ እርምጃ መውሰዱን የኦሮሚያ ገዢ ፓርቲ ኦህዴድ አስታወቀ። ያልተገባ አሰራር ሲከተሉ ነበር ያላቸውን ከሁለት ሺህ በላይ አመራሮች ከኃላፊነት ማንሳቱን፣ 540 የሚሆኑትን ከደረጃ ዝቅ ማድረጉን፣ ከሦስት ሺህ በላይ የሚሆኑትን ደግሞ ከአባልነት መሰረዙን ነው ያስታወቀው። ለሦስት ቀናት የተካሄደው የኦህዴድ ስምንተኛው ድርጅታዊ ጉባኤ ሊቀመንበሩና የአገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ዛሬ ከሰዓት ተጠናቋል። በዚህ ጉባኤ ዙሪያ የኦህዴድ የፖለቲካና አደረጃጀት ዘርፍ ኃላፊ የሆኑትን አቶ ከፍያለው ዋያናን ያነጋግረው እስክንድር ፍሬው ተከታዩን ልኮልናል። በአዳማ ከተማ የተካሄደው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ስምንተኛ ድርጅታዊ ጉባኤ በተለይም ባለፉት ወራት የተሰሩ ስራዎች የተገመገሙበት ውሳኔዎችም የተላለፉበት መሆኑን ነው አመራሮቹ የገለጹት። በክልሉ ያሉ ችግሮችን ለመቅረፍ ከመልካም አስተዳደር አንጻር የሚነሱ ጥያቄዎችንም ለመመለስ በርካታ ስራዎች መሰራታቸውንም ነው ጉባኤው የገመገመው። ከዚህ ውጤታማ አካሄድ በተቃራኒ በተንቀሳቀሱ ወይም ያልተገባ አሰራር በተከተሉ አመራሮችና አባላት ላይ እርምጃ መውሰዱን ይፋ አድርጓል። ድርጅቱ ይፋ እንዳደረገው ከሁለት ሺ በላይ አመራሮች ከኃላፊነት ተነስተዋል። አምስት ከያዙት ኃላፊነት ዝቅ ተደርገዋል። ከሶስት ሺህ በላይ ደግሞ ከአባልነት ተሰርዘዋል። የሆዴድ የፖለቲካና አደረጃጀት ዘርፍ ኃላፊ አቶ ከፍ ያልዋያና ይህንኑን የሚያብራሩት ከሴል አመራር እስከ ድርጅቱ ስራ አስፈጻሚ ኮሚቴ ውይይቶች ተካሂደዋል። ውይይቱ ሲካሄድ የነበሩት የታድሶ አቅጣጫ፣ የጥልቅ ታድሶ አቅጣጫዎች ምን ያህል እየተሳኩ እንደሆነ፣ ያልተሳኩ ካሉ ደግሞ ምንድን ናቸው፣ እነዚያ ያልተሳኩ ህዝቡ አውቆ ማገዝ በሚገባቸው ሁሉም እንዲያግዘን አባላቱም እንዲያግዘን ከማድረግ አንጻር የተለዩበት መድረክ ነው። ምናልባት እርምጃ ጋር ተያይዘው የተነሱ ጉዳዮች ምንድን ናቸው? እነዚህ በቁጥር የተጠቀሱ ሰዎች ወደ ጥልቅ ታድሶ ከገባም በኋላ አጠቃላይ እንቅስቃሴያችን ውስጥ የተሰጣቸውን ተልዕኮ እየተወጡ ያሉና ውጤታማ የሆኑ አመራሮች የህዝቡን ፍላጎት የሚያሳኩ አመራሮች የሚመራው አካል እዛው እየተነገራቸው ከዛ እንዲማር የተደረገበት ሁኔታ ነው ያለው። ከፑልች የሆኑ ደግሞ በድርጅቱ ስነ መግባር ያስቀመጣቸው የድርጅቱ የራሱ የሆነ ስነ መግባር አለው። በዛ ሂደት ውስጥ የራሳቸው የሆነ ያንን መሟዘኛ ያላሟሉ ያ ደግሞ በአባላቱም ዘንድ ተቀባይነት ያገኘ እነሱም ያመኑበት የተወሰኑ አመራሮች በዚህ ደረጃ እርምጃ ማለት ከአመራር ወይ ደግሞ ከድርጅት ውጪ ወይም ከትግል ውጭ የሆኑ ማለት አይደለም። ሰዎች አመራሮች ይወጣሉ፣ ይነሳሉ። ዞሮ ዞሮ የድርጅቱ ሀብት ናቸው ማለት ነው። እነዚህ ሰዎች ግን ሂደት ይሄ ነው የሚመስለው እስክልል አንድ ሌላ እሶም ተመልክተውት ሊሆን ይችላል። በማህበራዊ ሚዲያ እየተነገረ ያለ ነገር በጉባኤው ላይ በኦሮሚያ ክልል ነዋሪ የሆኑ የአማራና የሌሎችም ብሔረሰቦች ተወላጆች በአንዳንድ አካባቢዎች የሚያጋጥማቸውን መፈናቀል በተመለከተም የተነሱ ነጥቦች አሉ። እንዲያውም ፕሬዚዳንቱ አቶ ለማ መገርሳ፣ የድርጅቱ ምክትል ሊቀመንበርና የክልሉ ፕሬዚዳንት ይሄን በተመለከተ አስተያየት ሰጥተዋል የሚሉ ተመልክተውት ከሆነ አላውቅም በአንዳንድ ማህበራዊ ሚዲያዎች እየተገለጸ ነው ይህ ጉዳይ ተነስቷል። ወይ አቶ ከፍ ያለው ማህበራዊ ሚዲያ ያው ሁሉም እውነት ነው ማለት አትችልም፣ ውሸት ነው ማለት አትችልም። ሰው የየራሱን አመለካከት ስለምት እንዳጠቃላይ የክልሉ የኦሮሚያ ክልል እንደምታውቀው የሀገራችን ብሔር ብሔረሰቦች ሁሉም የሚኖሩባት ክልል ነች ኦሮሚያ። ስለዚህ በክልላችን ውስጥ ያሉት ብሔር ብሔረሰቦች ሁሉ ጉድፈቻ የጉድፈቻ ከምንም በላይ የራሱ ባህል አብሮ ሲኖር የነበረ ሕዝብ ስለሆነ ዛሬም ቀጣይነት ሊኖር የሚችልበት ያለምንም ስጋት የሚኖርበት እድል ለሁሉም ብሔር አገሩ ስለሆነ ቤቱ ስለሆነ የምኖርበትን አጠቃላይ ውይይታችን ውስጥ ለማንኛውም ኢትዮጵያዊ በክልላችን ውስጥ ያሉ ብሔር ብሔረሰቦች በሰላም የሚኖሩበት ሁኔታ እያለ። ቀጣይም ይሄ ተጠናክሮ የሚቀጥል ነው የሚሆነው። በዙሪያም ያሉ አጎራባች ክልሎች በተመሳሳይ መልኩ የኦሮሚያ ክልል ከብዙ ክልሎች ጋር ስለሚገናኝ ያም በተመሳሳይ መልኩ በሰላም ከክልሎቻችን ጋር መኖር እንዳለብን አገራዊ ተልእኮም እንዳለብን በትክክል ተገንዝበን በየደረጃ ያለው አመራር ይህን ማስፈጸም እንዳለበት ውሳኔ ላይ ተደርሷል። በፊትም ሲሰራበት ነበር። ምናልባት ከአማራ ህዝብ ጋር ተያይዞ የሚነሳ ነገር የተወሰኑ ዞኖች ላይ ባለፈው ጊዜ ሲነሳ የነበሩ ሁኔታዎች አሉ። እነዛ ነገሮች በውይይት ሁለቱም ክልል አመራሮች ባሉበት በጋራ ሰርቶ ወደ ቦታቸው እንዲመለስ የተደረገበት ሁኔታ አለ። አልፎ አልፎ በግለሰቦች ደረጃ የሚነሱ ያልተስተካከሉ አሁንም ያሉ አሉ የሚንሰራባቸው ሁለቱም ክልሎች በጋራ ሆነን ልንሰራባቸው የሚገባ ነገር ግን በተጨባጭ በየቦታው ያለው በፌስቡክ በተለያዩ ሚዲያዎች በሚነገር ልክ እንደዚህ እንደዚህ ችግሮች በአሁኑ ሰዓት ኦሮሚያ ውስጥ አሉ ማለት ያስቸግራል። አይተናል በአካልም ወርደን አማራ ክልልም የራሱን ክል ወስዶ በቦታ ውስጥ ለምሳሌ ሁሉ ላይ ነበር እንደ ስጋ ሲነሳ ነበሩ። ሚዲያቸውን ይዞ አመራሩ በሙሉ ከህብረተሰቡ ጋር ሄዶ ውይይት አድርጎ የሚባለው ነገር እና አሁን ግራንድ ያለው ነገር በጣም የተራራቂ እንደሆነ ህብረተሰቡ ያለምንም ክፍተት ወደ ነበረበት የተወሰኑ ግለሰቦች ወጥቶ እዛ ያሉ አሉ እና እነሱ ተመልሶ በቦታቸው እንዲመለሱ መግባባት ላይ የተደረሰበት ሁኔታ እንዳለ ነው ያለው። በተለያየ ደረጃ ባሉ አመራሮች ላይ የተወሰደው እርምጃ እየተገኘ ያለውን ውጤት ከመጠበቅ ጋር የተያያዘ ጭምር መሆኑን ለሀገር ውስጥ የመገናኛ ብዙሀን የገለጹት ደግሞ ወይዘሮ አዳነች አቤቤ ናቸው። እርምጃው ለህዝብ ጥያቄ አፋጣኝና ተገቢ መልስ የሚሰጥ አመራር ለመፍጠር እንደሚያስችልም ዶክተር አብይ አህመድን በመተካት የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ የሆኑት ወይዘሮ አዳነች ያስረዳሉ። ይሄ እያገኘን ያለነውን ውጤት ሊያቆሽሹ የሚችሉ ችግሮች ተለይተዋል። እነዚህ ችግሮች በአብዛኛው እና በዋናነት የሚያያዙት ከውስጥ ድርጅት ጋር የሚያያዙ ናቸው። ከውስጥ ድርጅት ውስጥም ደግሞ ከአመራር ጋር የሚያያዙ ናቸው። በየደረጃ ያለው አመራራችን በተለይም ደግሞ የህዝብን ጥቅም በማስቀደም ህዝባዊነትን ሰንቆ ከመስራት ይልቅ ለራስ ፍላጎት በተለይ ከስልጣን ጋር ያለው እይታ መስተካከል እንዳለበት ማየት ችለናል። በዚህ ሂደትም የተለያዩ ማስተካከያዎችን አድርገናል። ከቦታቸው ዝቅ ያሉ አመራር አሉ እንዲሁም ደግሞ ከአመራር እንዲሰናበቱ የተደረጉ አሉ። አዳዲስ አመራሮችንም ከግንባር ቀደም አባላቶቻችን እንዲወጡ ያደረግንበት ሁኔታ አለ። ለሶስት ቀናት የተካሄደው የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ስምንተኛ ድርጅታዊ ጉባኤ የተጠናቀቀው ዛሬ ከሰዓት በኋላ ነው። ለስራ ወደ ውጭ በመሄዳቸው በመክፈቻው ላይ ያልተገኙት የድርጅቱ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በማጠቃለያው መገኘታቸውና መመሪያ መስጠታቸውንም አቶ ከፍ ያሉ አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።